የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የሰኞው ምሽት ጥር 5 2017 ዓ.ም ዝግጅታችን ጀመረ።

የትግራይ መሪዎች ክደውናል ሲሉ ተፈናቃዮች ከሰሱ። ይበቃል ማለት ስቃያችን ይበቃል፣ መከራችን ይበቃል፣ ሰቆቃችን ይበቃል፣ መብቃት አለበት። ከዚህ በኋላ እንደዚህ ብለን መቋቋም አንችልም ለማለት የትግራይ መሪዎች ይህን ሕዝብ እንደ መቋማሪያ ተጠቅመው ለቁማራቸው ማጫወቻ የሚጠቀሙበት ያለ ሕዝብ ነው። ስለዚህ ይህን ነገር ማቆም አለበት። ረስተውታል። ተረሳና የተካደ ሕዝብ ነው።

ለዚህ ከዚህ ክህደት መላቀቅ ስላለብን ራሳችን ችለን ይበቃል ብለን ተጽዕኖ ለማሳደር አስበን የተነሳንበት ነው።

በዚህ ዙሪያ በምሽቱ ዘገባ አለን። በሌላ በኩል ከ450 በላይ የፊንጫ ስኳር ፋብሪካ ሰራተኞች መታሰራቸው ተገለጸ የሚሉና ሌሎች የሀገር ውስጥ እንዲሁም ዓለም አቀፍ ዘገባዎችና ዜናዎችን ወደ እናንተ የምናደርሳችሁ ይሆናል። ሰላም ጤና ስጥልን። የተከበራችሁ አድማጮች ተመልካቾቻችን እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ በኢትዮጵያ ሰዓት አቆጣጠር እስከ ምሽቱ አራት ሰዓት ድረስ የሚዘልቀውን መሰናዷችንን እየመራው አብሬያቸውን ዘልቀው ኤደን ገረመው ነኝ ብርሃን ኃይሉ ደግሞ ስርጭቱን ከዚህ

ከስቱዲዮ ታቀናብርልናለች። ዋና አዘጋጇ ጽዮን ግርማ፣ የዌብና ማህበራዊ ድረገጽ ፕሮዲሰራችን አባዮ ገበያው እንዲሁም ሌሎች ዘጋቢዎችና የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። አሁን ከዓለም ዙሪያ የተሰባሰቡ ዜናዎችን ለእናንተ ለማስደመጥ ስመኞሽ የቆየ እዚህ ስቱዲዮ ካጠገቤ ትገኛለች። ወደ እሷ ነው የምናልፈው።

በድጋሚ እንደምናመሻችሁ የዓለም ዜናዎቹን የማሰማችሁ ስመኝሽ የቆየ ነኝ። ለምሽቱ ከያዝናቸው ዜናዎች መካከል በሰሜን ምስራቅ ናይጄሪያ እስላማዊ ታጣቂዎች በትንሹ አርባ ገበሬዎችን ገደሉ፣ የካሊፎርኒያ ሰደድ እሳት ከቁጥጥር ውጭ ሆኖ ሊባባስ ይችላል ሲሉ የዩናይትድ ስቴትስ ትንበያዎች አስጠነቀቁና ለጋዛ የእርቅ ስምምነት ማምጣት ይችላል የተባለ የመጨረሻ ረቂቅ ሀሳብ ለሁለቱም ወገኖች ቀረበ የሚሉት ይገኙበታል። ወደ ዝርዝሩ እናልፋለን።

በሰሜናዊ ምስራቅ ናይጄሪያ ቦርኖ ግዛት ውስጥ እስላማዊ ታጣቂዎች ባደረሱ ጥቃት ቢያንስ አርባ ገበሬዎች መገደላቸውን የመንግስት ባለስልጣናት ዛሬ ሰኞ አስታወቁ። ጥቃቱ የተፈጸመው እሁድ ዕለት ሲሆን ለጥቃቱ የቦኮ ሀራም ቡድንና ከቡድኑ ተገንጥሎ የወጣና በቦርኖ ግዛት የሚንቀሳቀስ ለእስላማዊ መንግስት ታማኝ መሆኑ የተገለጸ ቡድን ተጠያቂ መደረጋቸውን የቦርኖ ግዛት አስተዳዳሪ የሆኑት ባባጋና ኡምራ ዙሉም ተናግረዋል። አስተዳዳሪው

አክለው ሲቪሎች ደህንነታቸው የተጠበቁ ዞኖች ተብለው ከጠቆሳቸውና የጦር አባላት ከጽንፈኞቹና ከተቀበሩ ፈንጂዎች እንዳጸዷቸው ከገለጿቸው አካባቢዎች እንዳያልፉ አስጠንቅቀዋል። አክለውም ታጣቂዎቹ ያደረሱት ጥቃት ላይ ምርመራ እንዲካሄድ ጠይቀዋል።

በናይጄሪያ የተመሰረተው ቦኮ ሃራም እንደ አውሮፓውያን አቆጣጠር ከ2009 ጀምሮ ምዕራባዊ የትምህርት አሰጣጥን ለመዋጋትና አክራሪ እስላማዊ ሕግን ለመጫን የትጥቅ ትግል ሲያካሄድ ቆይቷል። አፍሪካ ከታጣቂዎች ጋር ካደረገቻቸው ትግሎች ረጅሙን ጊዜ መፍጀቱ የተገለጸው ግጭትም ከናይጄሪያ አልፎ በስተ ሰሜን የሚገኙ የጎረቤት ሀገራትም ተስፋፍቷል። ታጣቂዎቹ እስካሁን ባደረሷቸው ጥቃቶች

ቢያንስ 35 ሺህ ንጹሐን ዜጎች የተገደሉ ሲሆን በሰሜን ምስራቃዊ የናይጄሪያ አካባቢ የሚኖሩ ከሁለት ሚሊዮን በላይ ሰዎችም ከአካባቢያቸው ተፈናቅለዋል። በሞዛምቢክ አከራካሪ የነበረውን ምርጫ ውጤት የተቃወመው አንድ የተቃዋሚ ፓርቲ መሪ የስራ አድማ መጥራታቸውን ተከትሎ

ዋና ከተማው ጭር ባለበት አዲሱ ፓርላማ ስራ ጀምሯል። ሁለቱ አነስተኛ ተቃዋሚ ፓርቲዎች የምርጫ ውጤቱን አንቀበልም በማለት ተቃውሟቸውን ለመግለጽ የመክፈቻ ስነ ስርአቱ ላይ ያልተገኙ ሲሆን ለወራት የተካሄደውና የሰው ህይወት የጠፋበትን አለመረጋጋት ተከትሎ በተከፈተው ፓርላማ ተመራጩ ፕሬዚዳንት ዳንኤል ቻፓ መረጋጋትና አንድነት እንዲሰፍን ጠይቀዋል።

በሞዛምቢክ ተሰሚነት አተናል በሚሉ ወጣቶች ዘንድ ከፍተኛ ተቀባይነት ያለው ተቃዋሚ ፓርቲ መሪ የሆኑት ቬናንሲዮ ሞንድላሌ የምርጫው ውጤት መጭበርበሩንና ከ 5 ዓመት በላይ በስልጣን ላይ የቆየው የቻፓ ፓርቲ እንዲያሸንፍ መደረጉን ተናግረዋል ቻፓ ቃለ መሀላ ፈጽመው ስልጣን እንዲረከቡ በሚጠብቃቸው ከሚጠበቅባቸው ከሰኞ እስከ አርብ ባሉት ቀናትም ደጋፊዎቻቸው ተቃውሟቸውን ለመግለጽ የስራ አድማ እንዲያደርጉ ጥሪ አቅርበዋል

ፓርላማው ዛሬ የመክፈቻ ስነ ሥርዓቱን ሲያካሂድ በተለምዶ ከፍተኛ ግርግር ይታይበት የነበረው የዋና ከተማው ማዕከል አብዛኞቹ ሱቆች መዘጋታቸውንና መንገዶችም ጭር ማለታቸውን በቦታው ተገኝቶ ሁኔታውን የተመለከተው የአዣንስ ፍራንስ ፕሬስ ዘጋቢ አመልክቷል። አድማጮችና ተመልካቾቻችን ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው።

በደቡባዊ ካሊፎርኒያ ግዛት ከፍተኛ ጉዳት እያደረሰ ያለውን ሰደድ እሳት ለማጥፋት የእሳት አደጋ ሰራተኞች ከፍተኛ ርብርብ እያደረጉ ባሉበት ወቅት እንደ አዲስ ሊባባስ ይችላል ተብሎ የተሰጋው ጠንካራ ንፋስ እሳቱን ሊያባብሰውና ከቁጥጥር ውጭ ሊያደርገው ይችላል ሲሉ የትንበያ ባለሙያዎች አስጠንቅቀዋል። የአሜሪካ ብሔራዊ የአየር ትንበያ አገልግሎት ባወጣው ማስጠንቀቂያ ነገ ማክሰኞ ሊጨምር ይችላል ተብሎ የተሰጋው ጠንካራ ንፋስ

በሰዓት ከ80 እስከ 110 ኪሎ ሜትር ሊጓዝ ይችላል ብሏል። ከስምንት ወራት በላይ በቂ ዝናብ ሳያገኝ በቆየው አካባቢ የሚገኘው ደረቅ አየር ሁኔታ እና ጠንካራ ነፋስ ሰደድ እሳቱ እንዲባባስ ምክንያት ሆኗል። ለአንድ ሳምንት በዘለቀው እሳት እስካሁን የ24 ሰዎች ህይወት ያለፈ ሲሆን በቢሊዮኖች የሚቆጠር ንብረትም አውድሟል ከሟቾቹ መካከል ስምንቱ በፓስፊክ

ፓሊሳዴስ አካባቢ በተዛመተው እሳት የሞቱ መሆናቸውን ባለስልጣናት ያስታወቁ ሲሆን ከ12 ሺ በላይ ቤቶችና ህንፃዎች ወድመዋል። እስከ ትላንት ውድ ምሽት ድረስ 100 ሺ ሰዎች ከአካባቢያቸው ለቀው እንዲወጡ ማስጠንቀቂያ የደረሳቸው ሲሆን አዲስ ንፋስ ሊነሳ እንደሚችል ማስጠንቀቂያ መውጣቱን ተከትሎ ነዋሪዎቹ ወደ መኖሪያቸው መመለስ እንደማይችሉ ተመልክቷል።

እሳቱ እየተስፋፋ መሄድ መቀጠሉን ተከትሎም የአካባቢው ባለስልጣናት ህዝብ በብዛት የሚኖርባቸውን አካባቢዎችና እንደ ፖል ጌት ሙዚየምና ታዋቂ ከሆኑ የአሜሪካ ከፍተኛ ተቋማት አንዱ የሆነው

የካሊፎርኒያ ዩኒቨርሲቲን የመሳሰሉ የከተማዋን ቁልፍ ምልክቶችም ሊያወድም ይችላል የሚል ስጋታቸውን እየገለጹ ነው። እስካሁን በተደረጉ ቅድመ ጥናቶች መሰረት እሳቱ በንብረት ላይ ያደረሰው ጉዳትና የኢኮኖሚ ኪሳራ ከ130 እስከ 150 ቢሊየን የአሜሪካ ዶላር ሊሆን እንደሚችል ተገምቷል። የካሊፎርኒያ ግዛት አስተዳዳሪ ጋቪ ኒውሶም ከኤንቢሲ የቴሌቪዥን ጣቢያ ጋር ባደረጉት ቃለ ምልልስ እሳቱ እንዴት ሊነሳ እንደቻለ በገለል

የሙያተኛ አካል እንዲጣራ ጠይቀዋል። በጋዛ የሚካሄደውን ጦርነት ለማስቆም አሸማጋዮች የመጨረሻ ያሉትን የእርቅ ስምምነት ረቂቅ ሀሳብ ለእስራኤልና ለሐማስ ማቅረባቸውን በድርድሩ ዙሪያ ማብራሪያ የቀረበላቸው አንድ ባለስልጣን አስታወቁ። በድርድሩ ላይ የጆ ባይደን እና የዶናልድ ትራምፕ ልዑካን መገኘታቸውንም አመልክተዋል። ባለስልጣኑ እንደተናገሩት የተኩስ ማቆምንና የታጋቾችን መለቀቅ በሚመለከት

ኳታር ያቀረበችው ረቂቅ ስምምነት ጽሑፉ ዶሃ ውስጥ በተደረገ ውይይት ላይ ለሁለቱም ወገኖች የቀረበ ሲሆን የእስራኤል ሞሳድ እና ሺን ቤት የተሰኙት የስለላ ተቋማት እንዲሁም የኳታር ጠቅላይ ሚኒስትር በቦታው መገኘታቸውም ተመልክቷል።

በመጪው ሳምንት ዶናልድ ትራምፕ ወደ ስልጣን ሲመለሱ የዩናይትድ ስቴትስ ልዑክ ይሆናሉ ተብለው የሚጠበቁት ስቲቭ ዊትኮፍም በድርድሩ ላይ መገኘታቸውን ባለስልጣኑ ጨምረው ገልጸዋል። በተጨማሪም የተሰናባችው ባይደን አስተዳደር ልዑክ ብሬት ማኩጉርክ በድርድሩ ላይ መሳተፋቸውን አንድ የዩናይትድ ስቴትስ ምንጭ ለሮይተርስ ተናግረዋል። ስምምነት ላይ ለመድረስ መጨረሻዎቹ 24 ሰዓታት ወሳኝ ናቸው ያሉት ባለስልጣኑ ረቂቁ ዛሬ ሰኞ

ባለቀ ሰዓት የተገኘ ውጤት መሆኑን አመልክተዋል። የጋዛን ጦርነት ለማስቆም የሚያስችል ድርድር ለማካሄድ ዩናይትድ ስቴትስ፣ ኳታርና ግብጽ ከአንድ ዓመት በላይ ሲሰሩ ቢቆዩም እስካሁን ውጤት ማግኘት አልቻሉም።

በመጨረሻ በቻይናና በሩሲያ መካከል ያለው የንግድ ልውውጥ ባለፈው ዓመት ከፍተኛ ደረጃ ላይ መድረሱን ሰኞ ዕለት ይፋ የተደረገ ኦፊሴላዊ መረጃ አስታውቋል። ምንም እንኳን ምዕራባውያን በሞስኮ ላይ በርካታ ማዕቀቦችን ቢጥሉም በሁለቱ ሀገራት መካከል ጠንካራ የኢኮኖሚ ትስስር መቀጠሉም ተመልክቷል። የቻይና ጉምሩክ አስተዳደር ባሳተመው አህዛዊ መረጃ መሰረት ባለፈው የአውሮፓውያኑ ዓመት 2024 ቻይና ከሩሲያ ወደ ሀገሯ ያስገባችውና

ወደ ሩሲያ የላከችው የንግድ መጠን በድምሩ ከ244 ቢሊዮን ዶላር በላይ መሆኑን ተመልክቷል። ይህም እንደ አውሮፓውያን አቆጣጠር በ2023 ከነበረው 240 ቢሊዮን ዶላር ብልጫ እንዳለው አሳይቷል። እንደ አውሮፓውያን አቆጣጠር በ2022 ሩሲያ ዩክሬን ላይ ወረራ ካካሄደች ወዲህ በቤጂንግና በሞስኮ መካከል ያለው ፖለቲካዊና ኢኮኖሚያዊ ግንኙነት እየጠነከረ የሄደ ሲሆን በምላሹ ጠንካራ ማዕቀቦችን

ተግባራዊ ያደረጉት ዩናይትድ ስቴትስና ሌሎች ምዕራባውያን ሀገሮች በሁለቱ ሀገራት ግንኙነት ዙሪያ ከፍተኛ ትችቶችን ሰንዝረዋል። ቻይና በበኩሏ ሩሲያና ምዕራባውያን ለገቡበት ቀውስ ራሷን እንደ ገለልተኛ ሀገር አድርጋ የምትቆጥር ሲሆን በተደጋጋሚ የሞስኮን ወረራ ከማውገዝ ተቆጥባለች። የቻይናው ፕሬዚዳንት ሺጂንፒንግ በአዲሱ ዓመት መግቢያ

ለሩሲያ አቻቸው ቭላዲሚር ፑቲን ባስተላለፉት መልእክት ወጥ በሆነና ግለልተኝነትን ባማከለ መንገድ አንድ ላይ እጅ ለእጅ ተያይዘው ወደፊት መጓዝ መቻላቸውን ተናግረዋል። ይህ በእንዲህ እንዳለ ባለፈው የአውሮፓውያኑ 2024 የዓለም ትልቁን ኢኮኖሚ በያዙት ቻይናና ዩናይትድ ስቴትስ መካከል የተደረገው የንግድ ልውውጥ በ3.7 ከመቶ አድጎ ከ688 ቢሊዮን ዶላር ማለፉን የቻይና ጉምሩክ መስሪያ ቤት

ጨምሮ አመልክቷል። አድማጮች ለሰዓቱ የያዝናቸው ዜናዎች እነዚህ ነበሩ። ለቀሪዎቹ መሰናዷችን ወደ ኤደን ልመልሳችሁ።

ከዓለም ዙሪያ የተሰባሰቡትን ዓለም አቀፍ እንዲሁም የሀገር ውስጥ ዜናዎች ያቀረበችልንን ስነኞሽ የቆየን አመሰግናለሁ። በድጋሚ ስርጭቱን በማቅረብና በማስተናገድ አብሬያችሁን ማመሻው ኤደን ገረመነኝ እንዲሁም ደግሞ ጽዮን ግርማ፣ ዋና አዘጋጇ ብርሃን ኃይሉ ስርጭቱን በማቀናበር የዊብና ማህበራዊ ድረገጽ ፕሮዲሰራችን አባዮ ገበያው ከመላው የአሜሪካ ድምጽ ስቱዲዮ ባለሙያዎች ጋር በመሆን አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን። ስርጭቶቻችንን ከመደበኛው የሬዲዮ ሞገድ በተጨማሪ

የሊቢያ የፌስቡክ ገጽ እና እንዲሁም ደግሞ ድረ ገጽ ላይ እንድትከታተሉ በአክብሮት እየጋበዝኩ ለምሽቱ አብይ ወዳደረግ ነው ዘገባ እንሻገራለን። የትግራይ መሪዎች ክደውናል ሲሉ ተፈናቃዮች ከሰሱ። በመቀለ ከተማ በሚገኙ መጠለያ ጣቢያዎች ውስጥ ለአራት ዓመታት እንደቆዩ የሚናገሩ ተፈናቃዮች የአክል ይበቃል በሚል መሪ ቃል ለሶስት ቀናት የጠሩት የተቃውሞ ሰልፍ

እየተካሄደ ይገኛል። በመጠለያ ካምፕ ውስጥ ለአራት ዓመታት እንደቆዩ የተናገሩት ተፈናቃዮቹ ወደ ቀያቸው በአስቸኳይና ደህንነታቸው ተጠብቆ እንዲመለሱም ጠይቀዋል። የክልሉ አመራሮች ክደውናል፣ በተፈናቃዮች ስቃይም እየተጫወቱ ናቸው ሲሉ ከሰዋል። በጉዳዩ ላይ መግለጫ የወጣው የክልሉ ጊዜያዊ አስተዳደር በበኩሉ ሰልፉን እንደሚደግፈው በመግለጽ ተፈናቃዮችን ለመመለስ ከሌላው ጊዜ በተለየ ጠንክሮ እየሰራ እንደሚገኝ አስታውቋል።

ሙሉጌታ ጽብሃ ዘገባለሁ። በሰሜን ኢትዮጵያው ጦርነት ምክንያት

ከአዋዛጋቢዎቹ የትግራይና የአማራ ክልሎች አዋሳኝ አካባቢዎች የተፈናቀሉ ዜጎች ወደ ቀያቸው ለመመለስ የጠየቁበት ሰልፍ ዛሬ ሰኞ ጥር አምስት ቀን 2017 ዓ.ም በመቀለ ከተማ ሮማናት አደባባይ ተጀምሯል። ሰልፉ ለሶስት ቀናት እንደሚቀጥል ከሰልፉ አስተባባሪዎች አንዱ ጉዖሻታ ላይ ለአሜሪካ ድምፅ ተናግሯል። ሰልፉ በመጠለያ ካምፕ ያሉ ተፈናቃዮችና በሱዳን የሚገኙ ስደተኞች ወደ ቀያቸው እንዲመለሱ ለመጠየቅ መሆኑን

ተናግሯል።

ሰልፍ የወጣ ነው ያው የፕሪቶሪያ አግሪመንት መፈጸም ስላለበት፣ ይህ ደግሞ በአስቸኳይ እንዲፈጸም ተጽዕኖ ለማሳደር ይበቃል በሚል መሪ ቃላት አንግበን የወጣንበት ሰልፍ ነው። ይበቃል ማለት ስቃያችን ይበቃል፣ መከራችን ይበቃል፣ ሰቆቃችን ይበቃል፣ መብቃት አለበት። ከዚህ በኋላ እንደዚህ ብለን መቋቋም አንችልም ለማለት ነው። የትግራይ መሪዎች ይህን ህዝብ እንደ መቋመሪያ ተጠቅመው ለቁማራቸው ማጫወቻ የሚጠቀሙበት ያለ ህዝብ ነው። ስለዚህ ይህን ነገር ማቆም አለበት። ረስተውታል። የተረሳና የተካደ ህዝብ

ብ ነው ለዚህ ከዚህ ሂደት መላቀቅ ስላለብን ራሳችን ችለን ይበቃል ብለን ተጽዕኖ ለማሳደር አስበን የተነሳንበት ነው ሰልፉ። ጽላል ምዕራብ ትግራይ ሲቪል ማህበረሰብ በተባለ ተቋም አስተባባሪነት የተዘጋጀ መሆኑን ነው ጉዑሽ የገለጸው። ሂደቱ ሰላማዊና የማንኛውን ቡድን የፖለቲካ ዓላማ ማስፈጸሚያ አይደለም በማለት ተናግሯል።

ሁሉም የክልሉ አመራሮች ክደውናል፣ በተፈናቃዮች ስቃይ እየተጫወቱ ናቸው በማለትም አክሏል። እኛ እያን ያለነው ጠቅላላይ ትግራይ መሪዎች ክደውናል ስንል በሁሉም ቡድን ውስጥ ያሉት

በሁሉም ጎራ ያሉት መሪዎች ለማለት ነው። ቀንም ሰላማዊ ሰልፍ እናካሄዳለን፣ ሌሊትም እዚህ በማደር ሰልፉ እንዲቀጥል እናረግ። ፍጹም ሰላማዊ ነው። አመፅ የሚያስመስል ነገር የለውም። ጭራሽ ወደ አመፅ የሚያመራበት መንገድም አልታየም። እስካሁን በጣም ሰላማዊ ሰላም ሰልፍ ነው ያለው። ወይዘሮ ኪዳን ግርማይ ከቃፍታ ሁማራ አደባይ ከተባለ ቀበሌ ተፈናቅለው በመጠለያ ካምፕ መኖር ከጀመሩ አራት ዓመት እንደሞላቸው ገልጸው ችግር ውስጥ ስለምንገኝ በፕሪቶሪያ ስምምነት መሰረት ወደ ቀያችን እንድንመለስ ለመጠየቅ ነው ሰልፍ የወጣ ነው ብለዋል።

"እንታይ በድልና እንታይ ውዕልና ሰሪሕና እንታይ" እኛ ምን በደን ምንድን ነው ያደረግነው? ሰርተን የምንበላ ሰዎች ነን። የፕሪቶሪያው ስምምነት ከተፈረመ ሁለት ዓመት አልፎታል። አራት ዓመት ሙሉ በኬንዳ ተጥለናል። በብርድ በረሃብ እየተሰቃየን ነው። በየቀኑ በመጠለያ ማዕከላት ሰዎች እየሞቱ ናቸው። መሪዎቻችን ቀልብ ገዝተው የፕሪቶሪያው ስምምነት እንዲተገበር እንዲሰሩ ነው የምንፈልገው

በመቀለ ህዝብ እርዳታ ነው እስካሁን የቆየ ነው። አሁን ግን ህዝቡም እየደከመው ይገኛል ያሉት ወይዘሮ ኪዳን ጠፍተን እንዳንቀር በቃ ተብሎ ወደ ቀያችን ነው መመለስ የምንፈልገው ሲሉ

ተናግረዋል። መልአከ ብርሃን ተስፋኪሮስ መረሳ የተባሉ ሌላው የሰልፉ ተሳታፊ በበኩላቸው የእሳቸው ቤተሰቦች ወደ መቀለ፣ አዲስ አበባ፣ ሱዳንና ግብፅ ጭምር በጦርነቱ ምክንያት ከማይካድራ እንደተፈናቀሉ ገልጸው ለዚህ የቤተሰብ መበታተን በቃ ለማለት ነው የወጣ ነው ብለዋል። የክልሉ አመራሮች በየጊዜው ስለ ተፈናቃይ መመለስ ቃል ቢገቡም ተግባር ላይ ግን የለም በማለት ተችተዋል። ችግሩ በስቷል። አራት ዓመት ሙሉ ተሳቃይተናል።

ለማለት ነው የወጣ ነው። ሰልፉ በተለይ ውል ያዋዋሉ ሰዎች ረስተውናል። ትግራይ መሪዎች ህዝብን ረስተዋል። የራሳቸው ወንበር ለማስተካከል ነው የሚሯሯጡ ያሉና አሁን ውል ያዋዋሉ ለምንድነው፣ በውሉ እንዲፈጸም የማያደርጉ ለምንድነው፣ የረሱን የሚል ጥያቄ እኛም አለን። ኑሮ ጥሩ ኑሮ ነበር። እርሻ ነበረኝ፣ ወፍጮ ነበረችኝ፣ ከፍት ነበሩኝ። ጥሩ ኑሮ ኖር ነበር።

እና አሁን ግን ልመና ነው። ምን ልመና? አስራ ሁለት ኪሎ እየለምን ነው፣ አስራ ሁለት በወር እሱም በወሩ አይመጣም ልመናው። ያውቃ ሰርተን እንብላ ነው የምንለው ያለነው

በቀያቸው ሰራተኞች ቀጥረው ያሰሩ እንደነበረ የገለጹት እኚህ ተፈናቃይ በአሁኑ ጊዜ የሰው እጅ ጠባቂ መሆናቸው እንዳሳዝናቸው ገልጸዋል። ይህ ስቃይ በቃ እያልን ነው በማለትም ተናግረዋል። ለሶስት ቀናት እንደሚቆይ በተነገረበት በዚሁ ሰልፍ በመቶዎች የሚቆጠሩ ተፈናቃዮችና ለእነሱ ድጋፍ የሚያሳዩ የመቀለ ነዋሪዎች ተሳትፈዋል። በዚሁ የአክል ማለትም ይበቃል ተብሎ በተሰየመ ሰልፍ የከተማዋ ዋና አደባባይ የሆነው ሮማናት እና ወደ አደባባዩ የሚወስዱ መንገዶች

ተዘግተው ይገኛሉ። የትግራይ ክልል ጊዜያዊ አስተዳደር በጉዳዩ ላይ ባወጣው መግለጫ የበቃል ወደ ቀያችሁን መልሱን

የሚል ይዘት ያለው ሰልፍ እንደሚደግፈውና አስተዳደሩ ለስራው እንደ ድጋፍ አድርጎ እንደሚወስደው አሳውቋል። ተፈናቃዮች ለመመለስ ከሌላው ጊዜ በተለየ እንደሚሰራ የገለጸው አስተዳደሩ ሂደቱም ለህዝብ ይፋ እንደሚያደርግ አሳውቋል። የተፈናቃዮች መመለስ ጉዳይ የፌዴራል መንግስት በስምምነቱ መሰረት እንዲሰራ የጠየቀው ጊዜው አስተዳደሩ የአፍሪካ ህብረት፣ ዩናይትድ ስቴትስ፣ የአውሮፓ ህብረትና ሌሎች አለም አቀፍ ተቋማትም የፕሪቶሪያ ስምምነት ተግባራዊ እንዲሆን ጫና እንዲያሳድሩ በማለት ጠይቋል። ባለፈው አመት ሰኔ ወር ላይ ተፈናቃዮች ባካሄዱት

ሰልፉ የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት ጌታቸው ረዳ ከሰላም ስምምነቱ በኋላ ተፈናቃዮች ወደ ቀያቸው እንዲመለሱ ላለመደረጋቸው አስተዳደራቸውና የፌዴራሉ መንግስት እንዲሁም ሌሎች የሚመለከታቸው አካላት ኃላፊነት እንደሚወስዱ ተናግረዋል። የተፈናቃዮች ሰልፍም የመጨረሻ ይሆናል ብለው ነበር። በጉዳዩ የፌዴራል መንግስት የኮሚኒኬሽን ኃላፊ ዶክተር ለገሰ ቱሉ፣ የአማራ ክልል የኮሚኒኬሽን ጽህፈት ቤት ዲሬክተር ዶክተር መንገሻ ፈንታው እና ከዚህ ቀደም ምዕራብ ትግራይ ተብሎ የሚጠራ በአሁኑ ጊዜ በአማራ ክልል ስር

ሆኖ የወልቃይ ጠገዴ ሰቲት ሁመራ ዞን በሚል የሚያስተዳድሩ አቶ አሸ ተደምለው ምላሽ ለማግኘት ወደ እጅ ስልካቸው ደውለን ስልካቸው አይመልስም። በትግራይና በአማራ ክልሎች መካከል የወሰን ይገባኛል ጥያቄ የሚነሳባቸው አካባቢዎች በህገ መንግስቱ በዘላቂነት እልባት ለመስጠት በአገር አቀፍ ደረጃ ብሔራዊ ኮሚቴ ተቋቁሞ መስራት ላይ እንደሚገኝ መንግስት መግለጹ ይታወሳል። ለአሜሪካ ድምፅ ሙልጌታ አጽበሃም መቀለም።

የተከበራችሁ አድማጭ ተመልካቾቻችን ስትከታተሉት የቀይባችሁት ለምሽቱ የያዝነውን አብይ ርዕስ ነበረ። የትንታኔ መጽሔት ይቀጥላል።

ከ450 በላይ የፊንጫ ስኳር ፋብሪካ ሰራተኞች መታሰራቸው ተገለጸ። በኦሮሚያ ክልል ሆሮ ጉድሩ ወለጋ ዞን ሱሉላ ፍንጫ ወረዳ የፊንጫ ስኳር ፋብሪካ ከ450 በላይ ቋሚና የኮንትራት ጊዜ ሰራተኞቹ መታሰራቸውን የታሳሪ ቤተሰቦችና የፋብሪካው ሰራተኞች ለአሜሪካ ድምጽ ተናግረዋል። የሱሉላ ፍንጫ ወረዳ አስተዳዳሪ አቶ ፋንታሁን ታዬ ሰራተኞቹ የታሰሩት በፋብሪካው ይዞታ ውስጥ በህገወጥ መንገድ

በግብርና ስራ ላይ ተሰማርተው በመገኘታቸው ነው ሲሉ ተናግረዋል። የሰራተኞቹን መታሰር በተመለከተ ከፊንጫ ስኳር ፋብሪካ አስተዳደርና ከኢትዮጵያ ስኳር ኮርፖሬሽን ምላሽ ለማግኘት ያደረግነው ጥረት አልተሳካም። ጸሐይ ዳምጠው ዘገባላት።

በሆሮ ጉድር ወለጋ ዞን ስሉ ለፍንጫ ወረዳ ከአንድ ወር በፊት በስሉ ለፍንጫ ፖሊስ ጣቢያ የታሰሩ በፍንጫ ስኳር ፋብሪካ በቋሚና በኮንትራት ጊዜ የሚሰሩ ሰራተኞችና የአካባቢው ነዋሪዎች እስካሁን ፍርድ ቤት አልቀረቡም ሲሉ የታሰሩ ሰዎች ቤተሰቦች ለአሜሪካ ድምፅ ተናገሩ።

ባለቤታቸው የፋብሪካው ሰራተኛ መሆኑን የገለጹትና እርሳቸውም የፋብሪካው ሰራተኛ እንደሆኑ የተናገሩት ለደህንነታቸው ስለሚሰጉ ስማቸውን እንዳንጠቅስ የጠየቁን ወይዘሮ ባለቤታቸው በፋብሪካው ይዞታ ውስጥ በሕገወጥ መንገድ እርሻ አርሳቸዋል ተብሎ ከታሰሩ ሰዎች አንዱ መሆናቸውንና ከታሰሩም አንድ ወር እንዳለፋቸው ተናግረዋል። እርሻው ላይ ተሳትፋል ተብሎ ከምትሰራበት ክፍል መረጃ

ደርሶናል ብለው ነው ያሰሩት። የሌሎች ሰዎችን አላቅም። ባለቤቴ ግን በዚህ ዓመት ምንም እርሻው ጋር አልደረሰም ነበር። እስካሁን ምንም አልተጠየቀም። የታሰሩ ሰዎች ቤተሰቦች አንድ ላይ ሆነን ወደ ፖሊስ ጣቢያ መራን። ነገር ግን የፖሊስ ጣቢያው ኃላፊ ፋብሪካውን ጠይቁ፣ ፋብሪካው ነው ያሰረው አለን። ወደ ፋብሪካው ስንመለስ ወረዳው ነው ያሰረው አለን። አሁን ፍርድ ቤትም አልቀረቡም። እንዲሁ አንድ ወር አለፋቸው።

ወይዘሮዋ አክለው በታሰሩበት ፖሊስ ጣቢያ ውስጥም ምግብ እያገኙ አይደለም፣ በማለት አሁናዊ ሁኔታቸውን ገልጸዋል። ደሞዛችን አራት ሺህ ብር ነው። እኔ ሶስት ልጆች አሉኝ። ለባለቤቴ ምግብ ማመላለስ አቅም የለኝም። እስካሁን ባለችኝ ስጠይቀው ነበር

አሁን ግን የእኔ ደሞዝ ብቻ ስለሆነ ልጆችን የማበላው የለኝም። የታሰሩትንም መንግስት ከፖሊስ ጣቢያው አውጥተው ምግብ ወደሚገኝበት እስር ቤት ቢያዘዋውራቸው እላለሁ። ሌላው የፋብሪካው ሰራተኛ መሆኑን የገለጸና በተመሳሳይ ምክንያት ስሙን እንዳንጠቅስ የጠየቀን የታሰሩት ሰዎች ያመረቱት ምርታቸውም ተወስዶባቸዋል ሲል አብራርተዋል። ከአራት መቶ ሀምሳ በላይ ቋሚናም

የኮንትራት ሰራተኞች ናቸው። ከአንድ ወር በላይ በእስር ቤት የሚገኙት የታሰሩትም በህገ ወጥ መንገድ በፋብሪካው ማሳ ውስጥ እርሻ አርሳችኋል ተብለው ነው። ሰራተኞቹ በእጃቸው ቆፍረው የዘሩት በቆሎና ጠፍ ከአምስት ሺህ በላይ ኩንታል ተዘርፎ ለቡሳ ጎኖፋ ተሰጥቷል። ቤተሰብ በቤት ውስጥ እየተቸገረ ነው። ለታሰሩትም የሥራ ባልደረቦቻቸው ገንዘብ አዋጠው ነው በእስር ቤት ምግብ የሚያደርሱላቸው። ፍርድ ቤትም ቀርቦ የጥፋተኝነት ውሳኔ አላገኙም።

እኚሁ አስተያየት ሰጪ አክለውም በ2017 ዓ ም በሂዳር ወር ውስጥ ብቻ ከ60 ሄክታር በላይ የአገዳ ማሳ ላይ

ሁለት ጊዜ እሳት ተነስተው የአገዳ ምርት መውደሙንና ያኔም የተወሰኑ የአካባቢው ነዋሪዎችና የፋብሪካው ሰራተኞች ታስረው እንደነበር አስታውሷል። የሱሉ ል ፍንጫ ወረዳ አስተዳዳሪ አቶ ፋንታውን ታዬ የታሰሩ ሰዎች በሕግ እንዲጠየቁ ያደረገው ፋብሪካው መሆኑን ተናግረዋል። ፋብሪካው ነው በሕግ ተጠያቂ እንደሆኑም አቤቱታ ያቀረበው።

ፋብሪካውና ሰራተኞቹ ስምምነት አላቸው። ስምነቱን ጥሰው በፋብሪካው ይዞታ ውስጥ ገፍተው እርሻ እያረሱ ለራሳቸው ጥቅም በማዋል በሚል ነው ፋብሪካው ሰዎቹ በቁጥጥር ስር እንዲውሉ ያደረገው። ፋብሪካው በጥልቀት ቢያብራራም የተሻለ ነው። ነገር ግን ሰዎቹ የፋብሪካውን ስራ ወደ ጎን በመተው ወደ እርሻቸው ስለገቡና በህጉ መሰረት ሰራተኞቹ ሳይሆኑም እርሻውን አርሶም ለተቸገሩ ሰዎች የሚሰጥ ይህንን በመተላለፋቸው ታስረዋል። ቁጥራቸውን ግን በትክክል አላውቅም።

ፖሊስ ምርመራ እያካሄደባቸው ነው። እዛው ፋብሪካ ውስጥ በሰራተኝነት የሚያገለግሉ አስተያየታቸውን የሰጡን ከአስር አመት ወዲህ ከአገዳው ምርት ጎን ለጎን ትናንሽ እርሻዎች ይከናወናሉ ሲሉ ተናግረዋል። ጉጉዳን እርሻው የተጀመረው ዘንድሮ አይደለም። አገዳ የማይለማበት ማሳ ላይ በፊትም ሰዎች ተደራጅቶ ይሰራሉ።

ሰራተኞቹ ደግሞ በእጃቸው የተቻላቸውን እየቆፈሩ በቆሎም ይዘራሉ። አሁን ግን በርከት ያሉ ሰዎች የኑሮ ውድነት ስለከበደባቸው ከጎን ለጎን እርሻቸውን አርሰዋል። ይዞታው ግን የፋብሪካው ነው፣ ይህ ይታወቃል። ያመረቱት ምርትም ተዘርፎም

እነሱም ታስረው መፍትሄ አላገኙም። የሰራተኞቹን መታሰር በተመለከተ ከፊንጫ ስኳር ፋብሪካ አስተዳደር እና ከኢትዮጵያ ስኳር ኮርፖሬሽን ምላሽ ለማግኘት ያደረግነው ሙከራ ለጊዜው አልተሳካም። የፊንጫ ስኳር ፋብሪካ በተለያዩ ጊዜያት በማሽነሪ መለዋወጫ እቃዎች ችግሮችና በኦሮሞ ነጻነት ታጣቂዎች በሚፈጸሙት ተደጋጋሚ ጥቃት ለተወሰነ ጊዜ ከስራ ውጭ ሆኖ መቆየቱ ይታወሳል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።

ከሀገር ውስጥ ጉዳዮች ወጣ ብለን ወደ ዩናይትድ ስቴትስ ነው የምናልፈው። የአሜሪካ መራጮች ከአዲሱ የትራምፕ አስተዳደር ወይም ደግሞ የስልጣን ዘመን አዲስ ነገር እየጠበቁ ነው። ዶናልድ ትራምፕ በዚህ በአውሮፓውያኑ ወር መጨረሻ አርባ ሰባተኛው የዩናይትድ ስቴትስ ፕሬዚዳንት ይሆናሉ። የዩናይትድ ስቴትስ መራጮች ታዲያ ከቀጣዩ ፕሬዝዳንታቸው በሚጠብቁት ጉዳይ ላይ አስተሳሰባቸውና አመለካከታቸው ይለያያል። የአሜሪካ ድምጹ ዘጋቢ ስካት ስተርንስ ተከታዩን አጠናቅሯል። ደረጀ ደስታ ያቀርበዋል።

በደቡባዊ ዩናይትድ ስቴትስ ሚሲሲፒ ግዛት መራጮች ከሁለተኛው የዶናልድ ትራምፕ የፕሬዝደንትነት ዘመን በሚጠብቋቸው ነገሮች ይለያያሉ። ባቢ ጆሃረል ድምፃቸውን ለትራምፕ ሰጥተዋል። በእርግጠኝነት ድንበሩንና የህገ ወጥ ስደተኞችን ጉዳይ ተቆጣጥሮ ማየት እፈልጋለሁ። እኔ በተለይ ትንንሽ ልጆችን በሚመለከት በምችለው ሁሉ ለመርዳት ዝግጁ ነኝ

ነገር ግን ልጆቼና የልጅ ልጆቼ ባደግኩባት አሜሪካ ሲደሰቱ ማየት እፈልጋለሁ። ጾታውን ወደ ወንድ የቀየረው የኒውዮርክ ነዋሪ አንጀሎ ማየር በውልደት ከነበራቸው ጾታ የተለየ የጾታ ማንነት ለወሰዱ ሰዎች የሚደረግ የጤና እንክብካቤን እንደሚቃወም አሳውቋል በሚለው አስተዳደር መጪው ጊዜ ያሳስበዋል።

ሪፐብሊካኖች ጾታ ቀያሪዎቹ ልጆችን መንከባከብ ልክ ልጆቻቸውን እንደመከባከብ አስፈላጊ መሆኑን ማወቅ አለባቸው። ምክንያቱም እኛየችን ሀገር የምንመራ ቀጣዩ ትውልድ ነን። ብሩህ ሀሳቦችና ብሩህ የወደፊት ተስፋዎች አሉን። ሻን ካሺንግ ትረምፕ በኢኮኖሚው ላይ እንዲያተኩሩ ይፈልጋሉ። በምርጫው ዘመቻ የገቧቸውን ተስፋዎች አጥብቀው የያዙ የአገልግሎት ጉርሻዎች ላይ የሚጣለውን ቀረጽ አስቆማለሁ እንዳሉት ያስቆሙ

የሚሲሲፒው መራጭ ጄሪ ሄልተን ኢኮኖሚው ቅድሚያ የሚሰጠው ጉዳይ እንደሆነ ይስማማሉ። ፕሬዚዳንት ትራምፕ የኑሮ ውድነቱን እንደገና እንዲቀንሱልን እፈልጋለሁ። ከእጆ ዳፍ መኖር ሰልችቶኛል። የፔንሲልቬኒያዋ መራጭ ሳሚራ ችሩዋፋይ ትራምፕ በስነተዋልዶ ተዋልዶና በሃይማኖታዊ መብቶቻቸው ላይ የሚኖራቸው ተጽዕኖዎች ያሳስባቸዋል።

የሴትነት መብቶቼን እያጣው ነው ብዬ አስባለሁ። የሃይማኖት መብቴን የማጣው እየመሰለኝ ነው፣ ምክንያቱም ክርስትናን ብቻ ማስቀደም እንደሚፈልጉ ተመልክቻለሁ። ይቺ ሀገር ለሁሉም ሃይማኖት ክፍት ናት ብዬ አምናለሁ።

አንዱን ብቻ ሳይሆን ሁሉም ሰው ስለ ሃይማኖት ትምህርት ቤቶች ውስጥ መማር እንዳለበት ይሰማኛል። በቴክሳስ የትራምፕ ደጋፊ የሆኑት ሮስ ባሬራ መጪው ፕሬዚደንት ስለ ንግድ ያላቸው ልምድ አገሪቱን ሊያቃና ወይም ወደ ትክክለኛ አቅጣጫ ሊመራ ይችላል ብለው ያስባሉ። ሰዎች ታክቷቸዋል። ሰዎች እዚህ የሚፈልጉት ስራ ነው። ጥሩ ኢኮኖሚ ይፈልጋሉ።

የዋጋ ግሽበቱ እንዲወርድ ይፈልጋሉ። ድንበሩ እንዲጠበቅ ይፈልጋሉ። ዘይትና ነዳጅ ይፈልጋሉ። ትረምፕ ለሚሲሲፒው መራጭ የልፍራውስቶ ማድረግ የሚችሉት በጣም አስፈላጊው ነገር ግልጽ አጀንዳ ማውጣት ነው። ሀገሪቷ ላይ ተግባራዊ ሊያደርጉ የሚፈልጓቸውን ፖሊሲዎች ግልጽ እንዲያደርጉ ፈልጋለሁ። ስለዚህ በሪፐብሊካን ፓርቲም ሆነ በዲሞክራቲክ ፓርቲ ውስጥ ያለው እያንዳንዱ ሰው

በሚቀጥሉት አራት ዓመታት ውስጥ የምንጠብቀው ወይም የማንጠብቀው ምን እንደሆነ ማወቅ እንፈልጋለን። ትራምፕ እንደ አውሮፓ አቆጣጠር ጥር 20 ቀን ዋሽንግተን ውስጥ ቃለ መሐላ ይፈጽማሉ።

የተከበራችሁ አድማጭ ተመልካቾቻችን ከኛ ጋር ስለሆናችሁ እናመሰግናለን። ለምሽቱ የመጀመሪያ ወይም ደግሞ ቅድሚያ ያደረግናቸው ዜና ተኮር ዘገባዎች እዚህ ላይ ተጠናቀዋል። ዝግጅቶቻችንን በቪያምሀሪክ የፌስቡክ ገጽ እንዲሁም ደግሞ ድረገጽ ላይ እንድትከታተሉ እየጋበዝን ዘለጎዳሉ ዘገባዎችን ወደምናሰማበት ዘገባ ነው ምንሻገር

የምሽቱ የምዕራፍ ሁለት ቀዳሚው ዘገባችን ሀኪሞን ይጠይቁ ነው። ሳምንታዊ መሰናዷችን ነው እጅግ ከፍተኛ የሰውነት ክብደትን ለማከም ጥቅም ላይ እየዋሉ ያሉት አዲሶቹ መድኃኒቶችን በተመለከተ የተጠናቀረ ነው። እጅግ ከፍተኛ የሰውነት ክብደት እንደ ብርቱ የጤና ችግር ሊያስከትል በሚችላቸው የተለያዩ የጤና ጠንቆች የተነሳ በሕክምና የሚረዳባቸውን መድኃኒቶች ምንነት ፋይዳዎችና ፈተናዎች የሚፈትሽ ቅንብር ነው።

ሐኪሙን ይጠይቁ ለምሽቱ የያዘው በህክምናው ዓለም በእንግሊዝኛው አጠራር ኦቤሲቲ በመባል የሚታወቀውን ይህንን

እጅግ ከፍተኛ የሆነና ቅጥ ያጣ ክብደት በማከሙ ረገድ ካሁን ቀደም ያልታየ የተባለ ውጤት ያሳዩትና ከፍተኛ ትኩረት የሳቡት እነዚህ አዳዲስ መድኃኒቶች የጥቅማቸውን ያክል በሐኪም የቀርብ ክትትልና በጥንቃቄ መወሰድ ያለባቸው መሆናቸውን ባለሙያዎች ይናገራሉ። ሙያዊ ትንታኔውን የሚሰጡን የውስጥ ደዌና የኢንዶክትሮኖሎጂ ልዩ ህክምና ባለሙያው ዶክተር አቤል ተካናቸው ያነጋገራቸው አላ ከበደ ነው። ወደዛ ነው የምናልፈው።

ዶክተር አቤል ተካ በድጋሚ ለጊዜው አመሰግናለሁ። እኔም በጣም አመሰግናለሁ አሉና። ዶክተር አቤል ከጥቂት ሳምንታት በፊት በነበረን ቃለምልልስ ከልክ በላይ የሆነ የሰውነት ክብደት ለተለያዩ የህመም አይነቶች አጋላጭነቱን አስረድተውን ነበር። በቅርብ ጊዜ የተዋወቁ አዳዲስ መድኃኒቶች የተለየ ትኩረት ስበዋል። በቅድሚያ የእነኚህን መድኃኒቶች ምንነት እና ክብደት በመቀነሱ ረገድ ያላቸውን ተጨባጭ ፋይዳ ቢያስረዱን። ለመሆኑ እነኚህ መድኃኒቶች

እንዴት ነው የሚሰሩት እነዚህ መድኃኒቶች ስማቸው ጂኤልፒ ዋን ነው የሚባለው በጥቅልት ሁለቱ ሞለኪል ንጥረ ነገር ናቸው ዋናዎቹ ሴማግሉታሀይድ እና ትሬዚፕታሀይድ ይባላሉ ሁለቱ ናቸው እንግዲህ በተለያየ ፋርማሲ ብራንድ ነው የተሸጡት ኦዚምፒክ እና ዊጎቢ በአንድ ፋርማሲ ብራንድ እንደገና ደግሞ ሙንጃሮ እና ዜፓውንድ የሚባሉት ደግሞ በሌላ ፋርማሲ ብራንድ ይሸጣሉ እና እነዚህ ሞለኪሎች በጣም ትኩረት አግኝተዋል ምክንያቱ ምንድን ነው ዋናው

ከዚህ በፊት ክብደትን ለመቀነስ የምንጠቀማቸው መድኃኒቶች አሉ። ግን ጉልበት ብዙ አልነበራቸውም። ኞቹ በጣም ጉልበት አላቸው። ብዙም በሕክምናው የማይታይ የነበረ አይነት የክብደት መቀነስ ነው የታየው በእነዚህ እና ለዛ ነው ትኩረት የሳቡት። እነዚህ መድኃኒቶች የሚሰሩት በሁለት መንገድ ነው በአጭሩ። አንደኛው መንገድ የምግብ ፍላጎትን መቀነስ ነው። ሁለተኛ ደግሞ ምግቡም ብዙም የአንጀት መንቀሳቀሱን ስለሚገድብ መድኃኒቱም በትንሹ የመጥገብና የመርካትን ስሜት ያመጣሉ።

ስለዚህ ከዛ ጋር ተያይዞ ክብደት መቀነስ ያመጣል እና እነዚህ ናቸው እንግዲህ። በጥቅሉ ዶክተር አቤል አሁን እንዳስረዱን እነኚህ መድኃኒቶች በርካታ ናቸው፣ በአመዛኙም በሐኪም ነው የሚታዘዙት። ለመሆኑ ሰዎች እነኚህን መድኃኒቶች ለመውሰድ ወደ ሕክምና ተቋማት በሚመጡበትም ጊዜ ሆነ ከወሰዱ በኋላ በክትትል ወቅት የምታዩት ምንድን ነው? በሕክምናው ሂደት ወቅት የሚገጥሟቸው ሁኔታዎች ምን ይመስላሉ? እንግዲህ አሁን በጣም ብዙ ሰው ነው ይህ መድኃኒት ለመውሰድ ፍላጎት ያሳያል።

አዲስ ከመሆናቸው ጋር ተያይዞ ደግሞ ጥርጣሬ ያለው ብዙ ሰው አለ። የማንሰጥባቸው የራሳቸው ሁኔታዎች ስላሉ እነሱ መጀመሪያ እንለያለን። የማይሰጣቸው ሰዎች ሊኖሩ ይችላሉ፣ ለእነዚህ መድኃኒቶች የማይገቡ ማለት ነው። እነሱን ከለየን በኋላ የመድኃኒት ይገባል ብለን ስናስብ በኢንጀክሽን ፎርም ነው የሚሰጡት እነዚህ መድኃኒቶች በምርፌ አማካኝነት። በጣም ቀጭን ትንሽ መርፌዎች ናቸው። በሳምንት አንዴ ነው የሚሰጠው።

እንግዲህ እነዚህ መድኃኒቶች አንድ ማወቅ ያለብን ነገር እንዴት እንደሚሰሩ ቅድም በአጭሩ ገልጫለሁ እና ክብደት መቀነሱን የምናየው እነዚህ መድኃኒቶች ከተሰጡት ድረስ ነው። ያ ነው ዋናው ሕብረተሰቡ ማወቅ ያለበት። እነዚህ መድኃኒቶች ክብደትን የሚያድኑ አይደሉም

እስከተሰጡ ድረስ አፒታይትን የመቀነስ እና በምግብ ቀላሉ መርካትን ስለ ምግብ አለማሰብ ጋር ተያይዞ የሚመጡ የሰውነት ክብደት መቀነስ ነው የምናየው እና አሁን እያየን ያለ ነው። ይሄንን ነው ከሶስት ወር እስከ ስድስት ወር ነው የምንሰጠው ክብደት ለመቀነስ። እስከ ሀያ ፐርሰንት የሰውነት ክብደት መቀነስ እናያለን። እንግዲህ ይሄ ሁሉም በሽተኛ ላይ አይደለም። ቅድም እንደነገርኩህ አሉላ፣ በዚህ መጠን የክብደት መቀነስ በፊት ከምናውቃቸው መድኃኒቶች ላይ አይታይም ነበረ እና ለዛ ነው ትልቅ ትኩረት ነው የሳ-

ይሄ ምናልባትም ቀጣዩን ቀጥተኛ ጥያቄ ይጋብዛል። ዶክተር አቤል ከመጠን በላይ የበዛ የሰውነት ክብደትን እንደ ጤና ችግር ካየን ሙሉ በሙሉ እንደ ማዳን እሱን ጨርሶ ማጥፋት የእነኚህ መድኃኒቶች ግብ አለመሆኑ፣ እነኚህ መድኃኒቶች እስከ ተወሰዱ ጊዜ ነው የሚለው ለአጭር ጊዜ ተወስደው የሚያበቁ ሳይሆኑ ሁል ጊዜም መወሰድ ያለባቸው መሆናቸው፣ አንድ ሰው ከነኚህ መድኃኒቶች የሚያገኘው ውጤታማነት ዘለቄታ መድኃኒቶቹን ሳያቋርጥ በመውሰድ ከሆነ

የሚያስከትሉ ጣጣ ይኖር ይሆን? እንደ ማንኛውም መድኃኒት ጎልተው የሚታዩ የሚታወቁ የጎንዮሽ ጉዳቶችስ ይኖራቸው ይሆን?

እውነት ነው። አሁን እንግዲህ መሰረታዊ ነገር ምንድን ነው? መድኃኒትን ስናስብ ለክብደት መቀነስ መድኃኒት እንደ አንድ አማራጭ ነው እንጂ ብቸኛ አማራጭ መሆኑ መታየት የለበትም። የክብደት መቀነስን ስናየው የጥቅል ሕክምና ነው። ዋናው መሰረታዊው ሕክምና የአመጋገብ ስርዓትን መቀየር እና እንቅስቃሴን ማበርታት ማዘመን ነው እና ያንን አብሮ ካደረጉ ብዙ ሰዎች ጥሩ ውጤት ያገኛሉ። መድኃኒትንም ሲጠቀሙ ማለት ነው።

እስካሁን በምናውቀው ግን መድኃኒቱ ለአጭር ጊዜ የሚሰጥ አይደለም። መድኃኒቶቹ አዲስ ናቸው። ወደፊት ሁኔታዎች ሊቀየሩ ይችላሉ። ግን አሁን በምናውቀው

መድኃኒቶቹ የሚሰጡት ለረጅም ጊዜ ነው። የጎንዮሽ ጉዳት ሊኖራቸው ይችላል ወይ? በብዛት የምናየው ምንድን ነው? እንግዲህ በሳምንት አንዴ ነው ኢንጀክሽኑ። በሁለተኛው ቀን ወይም በሶስተኛው ቀን ብዙ ሰዎች የማቅለሽለሽ ስሜት፣ ሆዳቸው ላይ የመክበድ ስሜት እንደዛ እናያለን። ይሄ በጣም ተዘውትሮ የሚታይ ነው። ከዛ በዘለለ አንዳንዴም ከፍ ያለ ማስታወክ፣ አንዳንዴም

እንደ ተቅማጥ አይነት ወይም የድርቀት አይነት ችግሮች ይስተዋላሉ። ከአንጀት ጋር የተያያዙ የጎንዮሽ ጉዳቶቹ በጣም ያመዘኑ ናቸው። በጣም አልፎ አልፎ ደግሞ የቆሽት ቁስለት ሊታይ ይችላል። ይሄ እንግዲህ በጣም ተዘውትሮ የሚታይ አይደለም ግን ልናየው እንችላለን። በጣምም ሬር አይደለም። እንደዚህ አይነት የጎንዮሽ ጉዳት አሉት መድኃኒቶቹ። ጥናት ሲደረግ ሁሉም መድኃኒቶች ላይ ማለት ነው። አራት አምስት ሜጀር መድኃኒቶች ናቸው በብዛት የምንጠቀማቸው። እነሱ ሁሉም ላይ የመጀመሪያው ጥናት ላይ

በአይጦች ላይ የሚደረግበት ደረጃ ላይ በነበረው ጊዜ አንዳንድ የታይሮይድ ካንሰር ታይቷል ግን ሰው ላይ ብዙ አላየነውም። ያን ያህል ትኩረት አንሰጠውም። ግን የታይሮይድ ካንሰር በቤተሰብ ውስጥ ካለ ወይም በዛ ሰው ላይ ካለ ብዙ ጊዜ አንመክርም ይህ መድኃኒት የሚሰጥ ከዛ በተረፈ አንዳንድ አልፎ አልፎ የሚስተዋሉ ሬር የሚባሉ ኮምፕሊኬሽኖች ሊኖሩ ይችላሉ ግን ብዙ ሰዎች መድኃኒቱን ይጠቀሙታል።

ሳይድ ፌክቱ መጀመሪያ ላይ ሊታይ ይችላል። እንደገና ደግሞ ሕክምናው እየተሰጠም ሊታይ ስለሚችል ሩቲን የሚባል ከሐኪም ጋር ያስፈልገዋል ማለት ነው። ቅርብ ክትትል ይፈልጋል ማለት ነው። ይፈልጋል። አዎ ይፈልጋል። ይሄ ምናልባትም የመጨረሻው ጥያቄያችን ቢሆን፣ በእርግጥ እንዲህ ያለ አዲስ መድኃኒት መጥቶ ሰዎች አንዱ ጋር የጠቀመውን ለእኔም ይጠቅመኛል በሚለው በስፋት የሚወስዱበት ላይ መታወቅ ያለባቸው ነገሮች አንዳንድ ጊዜ በሕክምናው መንገድ ተከታትለው ሳይሆን በሌላ መንገድ ለማግኘት የሚሞከር

ወይም እሱን የሚመስል ገበያ ላይ የሚውልበት ጊዜ ይታያል። አንዳንዴም በትክክልም ታዞ ተገቢውን ክትትል ሳያደርጉ ሁሉን ነገር በመድኃኒቱ ላይ ብቻ ተስፋ ማድረግም አለና ክትትሉም በተመለከተ ከታዘባችኋቸው ወይም ደግሞ አሳሳቢ ናቸው ከሚሏቸው ጉዳዮች ጋር ቢያዛምዱና ቢያስረዱን። አሁን ቤት ጠቀስከው አሉላ፣ በጣም በጣም መሰረታዊ የሆነ ፖይንት ነው። ከሱ ልጀምረና ወደ መጀመሪያ ጥያቄ ይወጣለሁ። ምንድን ነው

እሱ ላይ ተስፋ አድርጎ ሌላውን ነገር የመተው ይሄ ነው እንግዲህ ሁ እያየ ነው ያለ ነው። ትልቁ መሰረታዊ በህክምናውም እየተፈራ ያለው ነገር እሱ ነው። መድኃኒቱን እንደ ብቸኛ አዳኝ አድርጎ መያዝ ማለት ነው። እና ሰዎች ድሮ ያደርጓቸው የነበሩትን ጥንቃቄዎች ወደ መተው፣ እሱም ብቸኛ አማራጭ አድርጎ መያዝ እንግዲህ ከሀኪም ጋር በሚደረግ ክስትል

እነዛን ነገሮች ሪንፎርስ እያደረጉ ከበሽተኛው ጋር እነሱን እንደገና እያስታወሱ መሄድን ይፈልጋል። መድኃኒቶቹ ያላቸው ሁለት መሰረታዊ ችግሮች ሁለት ናቸው። አንዱ ውድ ነው፣ ሁለተኛው በቂ አቅርቦት የለውም። ከዚህ ጋር ተያይዞ እንግዲህ በዚህ በአሜሪካን ሀገር ምናለ አንዳንድ መድኃኒቶች በአቅርቦታቸው ሲቀንስ በህግ ፍቃድ ያላቸው አንዳንድ ፋርማሲዎች ኮምፓውንድ አድርገው እንዲሸጡ ይፈቅዳል

ከዋንኞቹ መድኃኒቶቹን ከፈበረኩት የመድኃኒት አምራጭ ኩባንያዎች ውጭ ፍቃዱ ያላቸው በመድኒት ቅመማ የተሰማሩ አነስተኛ ፋርማሲዎችም ድርጅቶች አማካኝነት እያሉን ነው። አዎ፣ አሁና እንዴት ነው አሁን ኦዘንፒክ ያለቀው መድኃኒት ያልቆ በመርፊ በፔን ደረጃ ወደዛ ለማቅረብ አቅርቦቱ ያንሳል። ግን መድኃኒት የሚያመርተው መድኃኒቱ አለው፣ ጨርሶ መሸጡ ላይ ሊሆን ይችላል አቅርቦት የማነስ ነገር የሚታየው። ስለዚህ በእንደዛ ሁኔታ ምን ያደርጋሉ?

ፋርማሲዎች መድኃኒቶች ከሚሰሩት ገዙ እና መድኃኒቱን በብልቃጥ አድርገው በመርፌ አድርገው ይሸጡታል። እንግዲህ ኮምፓውንድ የምንለው እሱን ነው። እና ይሄ ጥሩ አማራጭ ነው፣ መድኃኒቶች ሲጠፉ ይሄ ለጥሩ ነገር ነው። ህጉ የወጣው ከዛ ጋር ተያይዞ ግን አማራጭ ኮምፓውንድ ፋርማሲዎች ብቻ ሳይሆኑ አሁን በየኢንተርኔቱ እና በየቦታው መድኃኒቱን እንሸጣለን የሚል ስም በዝተዋል። ያችን ክፍተት ተጠቅመው ማለት ነው። ስለዚህ

ህብረተሰቡ ይህንን ማወቅ አለበት። ከየት ነው የምገዛው? ፕሪስክራይብ የሚያደርገው ሐኪም ኮምፓውንድ ፋርማሲዎችን ቢሆኑ ከሐኪም ነው፣ በሐኪም ትዕዛዝ ነው የሚሸጡ፣ በሐኪም ትዕዛዝ ነው የሚሸጡ። ጋፑን ለመሙላት ነው የሚሰሩት እንጂ ግን ይህንን ይዞ በጣም ብዙ ክፍተቶች ተፈጥረዋል እና ያንን

ማወቅ አለበት። ሰው ኬት እንደሚገዛው እንዲያውም በቅርብ የአሜሪካን የመድኃኒት ቁጥጥር ኤጀንሲው ምርመራ አድርጎ አንዳንዶቹ መድኃኒታቸው በውስጡም የለም፣ አንዳንዶቹ ደግሞ ከልክ በላይ ነው ያለው፣ አንዳንዶቹ ከልክ በታች ነው ያለው። እንደዚህ አይነት ሪፖርቶች አሉ። አንዳንዶቹ ፒውርም አይደሉም እና እንደዚህ አይነት ነገር ስላለ ኬት እንደምናገኘው በትክክል ማወቅ አለብን። ይሄ በጣም ትክክል ነው። ሁለተኛ ግን እንደገና አንዴ አስረግጬ መናገር መፈልገው ይሄ ህክምና ብቸኛ አማራጭ አይደለም።

ምክንያቱም መድኃኒቱ የሆነ ጊዜ ላይ በሆነ ምክንያት በጎንዮሽ ጉዳት የሚሆን በኮስት የሚሆን በሌላም ምክንያት መድኃኒቱ ባይኖር ሰዎች መሰረታዊ ሊለውጡት የሚገባው ነገር የአመጋገብ ሥርዓትና የሰውነት እንቅስቃሴ ነው የሚለውን ነገር ማስመር ያስፈልጋል። መልካም። ከፍተኛ የሰውነት ክብደትን ለመቀነስ አዲስ የተዋወቁትን መድኃኒቶች ተጨባጭ ፋይዳ፣ ፈተናዎችና አብረው መታየት የሚገባቸውን አስፈላጊ ወይም ወሳኝ የሆኑ ጉዳዮች ነበር ያስረዱን።

ዶክተር አቤል ተካ የውስጥ ደዌና የኢንዶክሪኖሎጂ ልዩ ሐኪም፣ በሌላ መሰል ሙያውን የሚመለከት ርዕስ መልሰን እንደምናገኘው ተስፋ አድርጋለሁ። ለአሁኑ አመሰግናለሁ። እግዚአብሔር ይስጥልኝ። በጣም አመሰግናለሁ አሉላ፣ እግዚአብሔር ይስጥልኝ።

ክብራትና ክቡራን አድማጭ ተመልካቾቻችን ተቆጣጣሪው የዩናይት ስቴትስ የምግብና መድኃኒት አስተዳደር በእንግሊዝኛው ምህጻረ ቃል ኤፍ ዲ ኤ ለማንኛውም የመድኃኒት አይነት በሚያዘው መሰረት የጎንዮሽ ጉዳቶችን አስመልክቶ ሁለቱ ዋና ዋና የመድኃኒቶቹ አምራች ኩባንያዎች ኖቮ ኖርዲስክ እና ኤላይ ሊሊ በየበኩላቸው ለህሙማን ባቀረቧቸው መረጃዎች ቀደም ብሎ ዶክተር አቤል በቃለ ምልልስ ወቅት የዘረዘሯቸውን

እንደ ማቅለሽለሽ፣ ማስመለስ፣ የሆድመምና የራስ ምታት የመሳሰሉ ቀላል የህመም አይነቶች እንዲሁም ሌሎች ከባድ ፈተናዎችን ሊደቅኑ መቻላቸውን በመግለጽ በድረገጾቻቸው ላይ ባሰፍሯቸው ጽሁፎች ያስጠነቅቃሉ። ኩባንያዎቹ በማስጠንቀቂያቸው ገፋ አድርገውም አሁንም በባለሙያ እንግዳችን የጠቀሱትን እንደ ቆሽት ቁስለት ወይም መቆጣትና የታይሮድቲ ካንሰር የማስከተል ጣትን ተርሶ

በሆድቃና በአንገት አካባቢ እብጠት ከታየ ወዲያውኑ መድኃኒቱን ማቆምና ተገቢውን ቅርብ የሐኪም ክትትል ማድረግ አስፈላጊ መሆኑን በመግለጽ አሳስበዋል። ክቡራትና ክቡራን ለዛሬው ሐኪሙን ይጠይቁ ያሰናዳ ነው ይኸው ነበር። ልዩ የባለሙያ ትንታኔ የሚሹ ወይም የሚያሳስባችሁን የጤና ችግር የሚመለከቱ ጥያቄዎች ካሏችሁ ለዝግጅት ክፍላችን እንድታደርሱን በመጋበዝ በዚሁ እሰናበታለሁ። መልካም ምሽት።

የተከታተላችሁት ሳምንታዊውን ሐኪሞን ይጠይቁ መሰናዶን ነበረ ከአሉላ ከበደ ጋር ቆይታ ያደረጉት ደግሞ የውስጥ ደዌና የኢንዶክሮኖሎጂ

የሕክምና ባለሙያ የሆኑት ዶክተር አቤል ተካራቸው፣ ስለ ቆይታቸው እናመሰግናለን። አስከትለን የምናልፈው ደግሞ የአፍሪካ ነክብ ርዕሰ ጉዳዮች ወደምናይበት ዘገባ ነው። ቆንጅታ የናት የምትጠብቀን። ዩናይትድ ስቴትስ በዳርፉር የዘር ማጥፋት እየተፈጸመ ነው ስትል ማስታወቋን የመብት ተሟጋቾች ድል ነው ሲሉ ገልጸውታል።

የዩናይትድ ስቴትስ ዩናይትድ ስቴትስ ሱዳን ውስጥ ፈጥኖ ደራሽ ኃይሎችና ተባባሪ ሚሊሻዎች የዘር ማጥፋት እየፈጸሙ ነው ስትል ባለፈው ሳምንት ማክሰኞ አስታውቃለች። ሄንሪ ዊልኪንስ ባስተላለፈው ዘገባ ዩናይትድ ስቴትስ ይፋ ያደረገችውን ድምዳሜዋን በተመለከተ ተንታኞችና የመብት ተሟጋቾች የሰጡትን አስተያየት ያካተተ ዘገባ ከለንደን አድርሶናል። ቆንጅታዬ እንደሚከተለው አጠናቅረዋለች።

የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ባለፈው ሳምንት ማክሰኞ በሰጡት መግለጫ የሱዳን ፈጥኖ ደራሽ ድጋፍ ሰጪ ኃይሎች አር ኤስ ኤፍ እና ተባባሪዎቹ ታጣቂዎች አዋቂ ወንዶችንና ልጆችን ሕጻናትንም ሳይቀር በተቀነባበረ መንገድ በብሔረሰብ ማንነታቸው እየለዩ ገለዋል ሲሉ አስታውቀዋል። አር ኤስ ኤፍ እና ተባባሪዎቹ የፈጸሟቸው ወንጀሎች በዘር ማጥፋት የሚፈረጁ እንደሆኑም አመልክተዋል።

ለዳርፎር ስደተኞችና ተፈናቃዮች ደህንነት የሚሟገት አስተባባሪ የተባለ ቡድን የሚመሩት አደም ሮጃ ተከታዩን ምላሽ ሰጥተዋል። የዳርፎር ማህበረሰብ የተፈጸመበትን ወንጀልና ጥቃት በደንብ ያውቀዋል። የሚደርስባቸውን የዘር ማጥፋት፣ የጎሳ ማጽዳት

የጦር ወንጀልና በሰብዕና ላይ እንደሚደርሱ ጥቃቶችና ተፈጥሯዊ እጣ ፍንታቸው አድርገው ነው የሚቆጥሯቸው። ስለዚህ በዓለም አቀፉ ማህበረሰብና በትላልቆቹ አገራት እውቅና ማግኘቱን ትልቅ ድል፣ ፍትህ ለማግኘትም አንድ እርምጃ አድርገው ይመለከቱታል። የሚበዙት አረቦች የሆኑት አር ኤስ ኤፍና ተባባሪዎቹ ሚሊሻዎች ጥቁሮቹን ሱዳናውያን በተለይም ማሳሊቶችን

እየለዩ ጥቃት ያደርሱባቸዋል። ዩናይትድ ስቴትስ የዘር ማጥፋት ስትል የደረሰችበት ድምዳሜ ህዝቡ ፍትህ ወደሚያገኝበት አቅጣጫ የሚያመራ የመጀመሪያ እርምጃ ነው ሲሉ የመብት ተሟጋች ቡድኖች አመልክተዋል። የሂማን ራይትስ ዋች ምክትል ስራ አስኪያጅ ኒኮል ዊድርሻይም ስቃያችን ታወቀልን ይላሉ። ያ በጣም ትልቅ ነገር መሆኑን

አጠንክሬ ሳልናገር አላልፍም። በፈጥኖ ደራሽ ኃይሎች መሪና ከቡድኑ ጋር ተያያዥ በሆኑ ድርጅቶች ላይ ዩናይትድ ስቴትስ ማዕቀብ መደንገጓንም የውጭ ጉዳይ ሚኒስትር ብሊንከን አክለው አስታውቀዋል። ዳርፉር ውስጥ የዘር ማጥፋት እየተፈጸመ ነው ተብሎ ሲታወጅ በሃያ ዓመታት ጊዜ ውስጥ ይህ ሁለተኛ መሆኑን የሂውማን ራይትስ ዋቿ ምክትል ስራ አስኪያጅ ኒኮል ዊደርሽም እንዲህ ሲሉ አስታውሰዋል

ከአሁን በፊት ከደረሰው ትምህርት ያለመውሰድ እና በቂ የመከላከል እርምጃ ያለመውሰድ ጉዳይ ነው። ብዙዎች እንደሚናገሩት በዓለም አቀፍ ሕግ የዘር ማጥፋት ከሁሉም እጅግ የከበደ ወንጀል ነው። የስትራቴጂያዊና ዓለም አቀፋዊ ጥናቶች ማዕከል ሲኤስአይኤስ፣ ተንታኙ ካምረን ሃድሰን ከሕግ አንጻርም ትልቅ ቦታ የሚሰጠው ነው፤ ከሥነ ምግባር አኳያም እንዲሁ።

የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የአርኤስኤፍ አዛዡን መሐመድ ሀምዳን ዳገሎን ነጥለው የሱዳንን ሲቪሎች ለመጠበቅ በአለም አቀፍ የሰብአዊነት ህግ መሰረት ያለባቸውን ግዴታ በመጣስ ተጠያቂ አድርገዋቸዋል። እንደ አውሮፓውያን አቆጣጠር በ2004 ዓ.ም በዳርፉር የዘር ማጥፋት በመፈጸም የተወነጀሉ አንድ መሪ አሁንም በአለም አቀፍ ወንጀል ፍርድ ቤት አይሲሲ የፍርድ ሂደት ላይ ናቸው።

ለዳርፉር ህዝብ ተሟጋች ቡድን መሪው አደም ሮጃ በዳርፉር ብሔር ተኮር ጭፍጨፋው እንደቀጠለ መሆኑን ገልጸው በአንዳንድ አካባቢዎች በቀጠለው ውጊያ ረሃብ እንደተከተለም አመልክተዋል። በቀጥታ መጠለያ ካምፖች ውስጥ፣ ከተሞች ውስጥ በየመንደሩ እየገቡ ሰው መግደላቸው ቀጥሏል። ረሃቡም እንዳለ እንደቀጠለ ነው።

የፈጥኖ ደራሽ ኃይሎች ቃል አቀባይ ለውንጀላዎቹ ምላሽ እንዲሰጡ በቪኦኤ ተጠይቀው በማህበራዊ መገናኛ ላይ በብዛት እየተዘዋወረ ያለውን መግለጫቸው ልከዋል። የዩናይትድ ስቴትስ ውሳኔ ሱዳን ውስጥ ባለው ሁኔታ ላይ ምንም አንድምታ አይኖረውም፣ ይልቁንም ቀውሱን ይበልጡን ያወሳስበዋል ይላል መግለጫው። ቡድኑ የዘር ማጥፋት ፈጽሟል የሚለውን ክስ ግን መግለጫው አያስተባብለውም።

በሎስ አንጀለስና አካባቢው የተቀሰቀሰው የሰደድ እሳት መጠነ ሰፊ እርብርብ እየተደረገበት ቢሆንም እያደረሰ ያለው የከፋ ውድመት ግን አሁንም ድረስ መቋጫ አላገኘም። እያየለ የመጣው ነፋስም ችግሩን ማባባስ እንጂ ሁኔታውን አላቀልለውም። የአሜሪካ ድምጿ ቬሮኒካ ባልድራስ ኤግሌሲያስ ያደረሰችንን ዘገባ አሉላ ከበደ በማስከተል ያቀርበዋል። በሎስ አንጀለስ አካባቢ የደረሰው ሰደድ እሳት

በዩናይት ስቴትስ ታሪክ ካሁን ቀደም ከታዩት እጅግ የከፉ የተፈጥሮ አደጋዎች እንደ አንዱ ተደርጎ የሚታይ ነው ያሉት የካሊፎርኒያ ክፍለ ግዛቱ አገረ ገዢ ጋቪን ኒውሰም ትላንት፣ እሁድ በኤንቢሲ ቴሌቪዥን ጣቢያው ሚት ዘ ፕሬስ ፕሮግራም ላይ ቀርበው ሲናገሩ ከሰደድ እሳቱ ጋር የተያያዙ ወጪዎች ከመጠንና ስፋት አንጻር ብቻ ሲመዘን

ቃጠሎውን ለማምከን አስፈላጊውን ሁሉ ከማድረግ ያለመቆጠባቸውን ነው ያረጋገጡት። በአሁኑ ወቅት ቁጥሩ 14000 የሚደርስ ሰው ተሰማርቶ ይገኛል። በተመሳሳይ በስፍራው የተሰማሩትን የብሔራዊ ጥበቃ ጓድ አባላቱ ቁጥር በእጥፍ ጨምረናል። በአቅርቦቱ ጎራ ቁጥራቸው 16180 የሚደርሱ የሚያግዙን ሰዎች አሉ።

የተለያዩ የዩናይት ስቴትስ ግዛቶችና እንደ ሜክሲኮ ያሉ አገራት ሳይቀሩ የሰደድ እሳቱን መዛመት ለመግታት የሚያግዙ ባለሙያዎች ወደ አካባቢው ልቀዋል። ፕሬዚዳንት ጆ ባይደን በበኩላቸው የካሊፎርኒያን ክፍለ ግዛት መልሶ ለማቋቋም የዩናይት ስቴትስ ምክር ቤት የተቻለውን ሁሉ እንዲያደርግ ሲሉ ጥሪ አቅርበዋል።

የሪፐብሊካን ምክር ቤት አባሉ ታም ኢምር በትናንትናው ዕለት በኤቢሲ ቴሌቪዥን ዚስዊክ ዊክ የተሰኘ ፕሮግራም ላይ ቀርበው ጉዳዩን አስመልክቶ ሲናገሩ ተከታዩን አስተያየት ሰንዝረዋል።

ባለፈው የታህሳስ ወር ከአካባቢው ከመሄዳችን አስቀድሞ 118ኛው የዩናይትድ ስቴትስ ምክር ቤት ለእርዳታ አቅርቦቱ የሚያግዝ አሜሪካን ሪሊፍ የተባለ ህግ አጽድቋል። ይህም ለፌዴራሉ የአስቸኳይ ስራዎች አስተባባሪ ድርጅት ፌማ፣ በቢሊዮኖች የሚሰላ ዶላር ሚልተን እና ሄለን የተባሉት ዝናማዘል አደገኛ አውሎ ነፋሶች ከመከሰ

ቸው አስቀድሞ የሰጠው ለእንደዚያ ያሉት ድንገተኛ ሁኔታዎችም ጭምር ነው። ይሁንና አስፈላጊው ቁሳቁስና ገንዘብ እንደተፈለገው ቢገኝም ፈተናው ግን እጅግ ግዙፍና አደጋውም ገና ያላበቃ ነው። የፌዴራሉ የድንገተኛ ጉዳዮች ተከታታይ ድርጅት አስተዳዳሪ ዲን ክሪስዌል በበኩላቸው ለኤቢሲ ቴሌቪዥን ዚስዊክ ፕሮግራም

እንዲህ ሲሉ አስረድተዋል። ማስጠንቀቂያ ተሰጥቶ ነበር። ንፋሱ እያየ ለመምጣቱና ሰዎች ደህንነቱ ከተጠበቀ ስፍራ መሆናቸውን ማረጋገጥ እንፈልጋለን ነበር ያሉት አስተዳዳሪዋ። አደጋው ካደረሰው ጉዳት የማገገምና መልሶ የመቋቋሙ ስራ ረዥም መንገድ የሚወስድ ጉዞ ነው።

እንደ አውሮፓውያን የቀን አቆጣጠር የፊታችን ጥር 20 ዋይት ሃውስን ተረክቦ ስራውን ከሚጀምረው ከአዲሱ የትራምፕ አስተዳደር ካሊፎርኒያ ብዙ ድጋፍ እንደምትሻ የገለጹት ደግሞ

ዲሞክራቱ የንድራሴዎች ምክር ቤት አባል ሴናተር አዳም ሼፍ ናቸው። መጪው ፕሬዚደንት አካባቢውን መልሶ ለማቋቋምና ሰደድ እሳቱ መዛመቱን ከቀጠለም ጨርሶ ለማጥፋት የሚያስፈልገንን ሁሉ ማግኘታችንን ማረጋገጥና በግዛቲቱ ውስጥ ከሁላችንም ጋር ተባብሮ መስራት መቻሉ በጣም አስፈላጊ ነው።

ሴናተር ሺፍ አክለውም አጣዳፊውን እሳቱን የማጥፋቱ ስራ ከተገባደደ በኋላም ለአደጋው የተሰጠውን ምላሽ የሚገመግም ገለልተኛ አካል የማጣራቱን ስራ የሚደግፉ መሆናቸውን ተናግረዋል።

የኢትዮጵያውያን ፍጹም የበላይነት በታየበት በዱባይ ማራቶን በቴ ገመቹ በመጀመሪያ ውድድሩ ላይ አሸናፊ ሆኗል። አስከፊው የካሊፎርኒያ ሰደድ እሳት የአሜሪካ የሴቶች ቡድን የስልጠና ካምፑን ወደ ሌላ ቦታ እንዲቀይር አስገድዷል። አርሰናል በማንቸስተር ዩናይትድ መሸነፉን ተከትሎ በማህበራዊ ሚዲያ ዛቻ እየደረሰበት መሆኑን የአርሰናሉ አጥቂ የትዳር አጋር ገለጸች። ለሁለት ዓመታት ከቆዩበት የናዚ ማጎሪያ ካምፕ የተረፉት ፈረንሳይ የኦሎምፒክ ስፖርተኛ ሮጀር ሌ

ብራንች በ102 ዓመታቸው አረፉ የሚሉትን የስፖርት ዘገባዎች ኬኔዲ አባተ ያቀርብልናል።

ትናንት እሁድ ጥር አራት ቀን በተካሄደው የ2025 የዱባይ ማራቶን በሁለቱም ጾታ ኢትዮጵያውያን ከአንደኛ እስከ አስረኛ ያለውን ደረጃ ይዘው አጠናቀዋል። በዓለም አትሌቲክስ የወርቅ ደረጃ ባለው የዱባይ ማራቶን በወንዶች ምድብ ያሸነፈው በማራቶን የመጀመሪያ ውድድሩን ያደረገው ቡቴ ገመቹ ሲሆን በሴቶቹ በዳቱ ይርጳ አሸንፋለች። ባለፈው ሰኔ ወር በቻይና ጉዡ ዤኒንግ የግማሽ ማራቶን ውድድርን ያሸነፈው የ23 ዓመቱ አትሌት ቡቴ የትናንቱን የዱባይ ማራቶን ለማጠናቀቅ ሁለት ሰዓት ከአራት ደቂቃ ከ51 ሰከንድ ጊዜ ወስዶበታል

ይሰጣል። በወንዶች የመጀመሪያዎቹን 14 ደረጃዎች ኢትዮጵያውያን በያዙበት በዚህ ውድድር ከቡቴ በ23 ሰከንድ ዘግይቶ የገባው ብርሃኑ ጸጉ ሁለተኛ ወጥቷል። አትሌት ሽፈራ ታምሩ ደግሞ ውድድሩን በሶስተኝነት አጠናቋል። ኬንያዊው የቀድሞ የዓለም ክብረ ወሰን ባለቤት ዴኒስ ኪሜቶ 15ኛ በመውጣት ከ1 እስከ 15 ባለው ደረጃ ውስጥ የገባ ኢትዮጵያዊ ያልሆነ ብቸኛ አትሌት ነው። በዳቱ ይርጳ አንደኛ በወጣችበት በሴቶች ውድድር የ223 አሸናፊዋ ዴራ ዲዳ ሁለተኛ ወጥታለች። ኢትዮጵያውያን የ

የመጀመሪያዎቹን 16 ደረጃዎች ይዘው ባጠናቀቁበት የዱባይ ማራቶን ሦስተኛ የወጣችው ትዕግስት ግርማ ናት። በሁለቱም ምድቦች አንደኛ የወጡ አትሌቶች እያንዳንዳቸው 80 ሺ የአሜሪካ ዶላር፣ ሁለተኛና ሶስተኛ የወጡት ደግሞ 40 ሺና 20 ሺ ዶላር መሸለማቸውን የውድድሩ አዘጋጆች መረጃ ያሳያል።

ደቡባዊ ካሊፎርኒያን በከፍተኛ ደረጃ በጎዳው ሰደድ እሳት ምክንያት የዩናይትድ ስቴትስ የሴቶች ብሔራዊ ቡድን የስልጠና ካምፕ ከሎስ አንጀለስ ወደ ማያሚ ተዛውሯል ሲል የአሜሪካ እግር ኳስ ክለብ አስታውቋል። የፓሪስ ኦሎምፒክ ሻምፒዮናዎች የሚሰለጥኑበት አዲሱ ካምፕ ከታቀደበት ጊዜ ከሶስት ቀናት በኋላ ስራ እንደሚጀምርና ከፈረንጆቹ ጥር 17-23 በኢንተር ማያሚው ፍሎሪዳ ብሉ ማሰልጠኛ ማዕከል እንደሚካሄድ ታውቋል። የተጫዋቾቻችንና የሰራተኞቻችን ደህንነት ሁልጊዜ ቅድሚያ የምንሰጠው

ጉዳይ ነው ያሉት የዩናይትድ ስቴትስ እግር ኳስ ስፖርት ዳይሬክተር ማት ክሮከር፣ እሳቱ አሁንም መንደዱን በመቀጠሉ ብዙ ቦታዎች በአስቸኳይ ጊዜ ሁኔታ ውስጥ በመሆናቸውና የቀጣይ ሳምንት የአየር ጥራት ሁኔታውን ባለመታወቁ ካምፓችንን ለማዛወር ወስነናል ማለታቸውን ሮይተርስ ዘግቧል። ከማክሰኞ ጀምሮ በአንድ ጊዜ የተከሰቱ ስድስት ሰደድ እሳቶች የሎስ አንጀለስን የተለያዩ አካባቢዎች ያወደሙ ሲሆን ቢያንስ 24 ሰዎች መሞታቸውን የተለያዩ መገናኛ ብዙኃን መረጃዎች ያመለክታሉ። በካሊፎርኒያ ታሪክ እጅግ አስከፊ ከ

ከሆኑት የእሳት አደጋዎች አንዱ የሆነውን አደጋ ለመቆጣጠር የሚደረጉ ጥረቶች የቀጠሉ ሲሆን ከ1000 በላይ ነዋሪዎች አካባቢያቸውን ለቀው እንዲወጡ ሌሎች በርካቶች ደግሞ በተጠንቀቅ እንዲጠባበቁ ተነግሯቸዋል። የዩኤስ ኦሎምፒክ እና ፓራሊምፒክ ቡድን አርብ ዕለት ለሎስ አንጀለስ የማበረታቻ መልእክት አስተላልፏል። የቀጣዩ የኦሎምፒክ ጨዋታዎች አስተናጋጅ የሆነችው ሎስ አንጀለስ ከተማ በልባችን ውስጥ ናት፣ ለተጎዱት ድጋፍ ለሚያደርጉትም እናመሰግናለን ብሏል ቡድኑ በመልእክቱ የ2028 የሎስ

ለስ ኦሎምፒክ አዘጋጆች ደግሞ ለተጎጂዎች ድጋፍ ማሰባሰባቸውን ገልጸዋል።

ትላንት በኤምሬትስ ስታዲየም በአርሰናልና ማንቸስተር ዩናይትድ መካከል የተደረገው ሶስተኛ ዙር የኤፍኤ ዋንጫ ጨዋታ ሙሉ ጊዜ አንድ ለአንድ በሆነ ውጤት መጠናቀቁን ተከትሎ በፍጹም ቅጣት የመለያ ምት በማሸነፍ ዩናይትድ ወደ ቀጣዩ ዙር አልፏል። በጨዋታው ላይ ግብ ሊሆኑ የሚችሉ ወርቃማ እድሎችን ያመከነው ጀርመናዊው የአርሰናል ዋጥቂ ካይ ሃቨርት የፍጹም ቅጣት ምትም ስቷል። ይህን ተከትሎ በማህበራዊ መገናኛ ብዙኃን አስደንጋጭ የዛቻ መልእክቶች እየደረሷት መሆኑን የሃቨርት የትዳር አጋር ሶፊያ

በኢንስታግራም ገጹ አስታውቃለች። የዛቻ መልእክቶቹ ያልተወለደ ልጃቸውን ጭምር እንደሚያካትቱ የገለጸችው ሶፊያ ከዛቻዎቹ አንዱ ቤትሽ መጥቼ ልጅሽን እገድለዋለሁ የሚል እንደሆነ ጠቅሳለች። አስደንጋጭ ባለችው በዚህ ዛቻ ማዘኗን የገለጸችው ሶፊያ ምን እንደምላላውቅም ግን እባካችሁ ሰዎች ክብር ይኑረን ብላለች። አርሰናል ጉዳዩን በማጣራት ላይ እንደሚገኝ አስታውቋል። የእግር ኳስ ባለስልጣናትና ፖሊስ በእግር ኳስ ተጫዋቾች ላይ በኦንላይን የሚፈጸሙ ጥቃቶችን ለመከላከል በ

በጀት በመመደብ ጭምር ጥረቶችን ቢያደርጉም ጥቃቶቹ መቀጠላቸውን የአሶሺየትድ ፕሬስ ዘገባ ያመለክታል።

ከፈረንጆቹ 1943-45 ለ2 ዓመታት ያህል በናዚ ማጎሪያ ካምፕ ሆሎካስት ቆይተው በሕይወት የተረፉት ፈረንሳዊው የኦሎምፒክ ስፖርተኛ በ102 ዓመታቸው አርብ ዕለት አርፈዋል። የውሃ ላይ የቡድን ቀዘፋ ስፖርተኛ የነበሩት ሮጀር ሌብራንቹ በ1948 የለንደን ኦሎምፒክ አራተኛ ደረጃን ይዞ ያጠናቀቀው የፈረንሳይ የቀዘፋ ቡድን አባል ነበሩ። ከስፖርቱ ባሻገር የአማጺ ቡድን አባልም የነበሩት ሌብራንቹ አስገዳጅ የጉልበት ስራን

መቃወም በደቡብ ምስራቅ ፈረንሳይ ሲካሄድ የነበረ የአማጺዎች ቡድንን ተቀላቅለዋል። በፈረንጆቹ 1943 የጄኔራል ቻርለስ ዴ ጉሌን ነፃ የፈረንሳይ ሰራዊት ለመቀላቀል ወደ ሰሜን አፍሪካ ለማቅናት ሲሞክሩ በቁጥጥር ስር ውለው ወደ ጀርመን በመላክ ቡቼን ዋልድ የተባለ ማጎሪያ ካምፕ እንዲገቡ ተደርገዋል።

በሁለተኛው የዓለም ጦርነት ማብቂያ ላይ በ1945 ካምፕ ውስጥ በህይወት የተረፉ ሰዎች ሲለቀቁ አብረው የወጡት ሌብራንቹ ከጦርነቱ በኋላ በ1946ና 47 የፈረንሳይ የቀዘፋ ሻምፒዮን ሆነዋል። ሌብራንቹ ባለፈው ዓመት የተካሄደውን የፓሪስ ኦሎምፒክ ችቦ ከለኮሱት አንጋፋ ስፖርተኞች አንዱ ናቸው። ህልፈታቸውን አርብ እለት የገለጸው የፈረንሳይ የውሃ ቀዘፋ ፌዴሬሽን ግለሰቡ እስካሁን በዕድሜ ትልቁ ወንድ የኦሎምፒክ ስፖርተኛ እንደነበሩ መግለጹን አሶሽ

አሶሽትድ ፕሬስ ዘግቧል። የሌብራንቹ ሞት እስራኤላዊውን ሻውል ላዳኒ ከሁለተኛው የዓለም ጦርነት ማጎሪያ ካምፕ በህይወት የተረፉና እስካሁን ያሉ ብቸኛው የኦሎምፒክ ስፖርተኛ ያደርጋቸዋል። ለዛሬ የመረጥናቸው ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምጽ፣ ኬኔዲ አባተ፣ አዲስ አበባ።

የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮ ዛት በቪኦኤ ኢትዮ ቻናል ኤን ኤስ ኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም በፌስቡክ አት ቪኦኤ አምሃሪክ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን።

ኢንስታግራምና ዩቲብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን ስልክ መስመራችን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። ያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 202251355 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን ቪኒውስ ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን

يلا لاحظوا like v o a

የተከበራችሁ አድማጭ ተመልካቾቻችን ስትከታተሉ የቆያችሁት በኢትዮጵያውያን የዘመን አቆጣጠር የጥር አምስት ሁለት ሺ አስራ ሰባት አመተ ምህረት የሰኞ ምሽት መሰናዷችንና ዝግጅቶቻችንን ነበር ስለነበረን ቆይታ እያመሰገንን ዝግጅቶቻችን እዚህ ላይ ተጠናቀዋል ኤደን ገረመው መሰናዳውን በመምራት ብርሃን ኃይሉ ስርጭቱን ከዚህ ከስቱዲዮ የምስልና ድምጽ ቅንብሩን በማከናወን ጽዮን ግርማ በዋና አዘጋጅነት አበባየሁ ገበያው የዌብና ማህበራዊ ድረገጽ ፕሮዲውሰራችን ከሌሎች የስቱዲዮ

ባለሙያዎች ና፣ ከአሜሪካ ድምጽ ዘጋቢዎች ጋር በመሆን እዚህ ላይ እንሰናበታለን። አስተያየት ወይም ደግሞ ጥያቄ ቢኖራችሁ የቪ አምሐሪክ የፌስቡክ ገጽ ላይ ና ድረ ገጽ ላይ ታደርሱ ዘንድ እንጋብዛለን። በነገው ምሽት በመደበኛው ሰዓታችን እንጠበቃችኋለን። ሰላም ጤና ስጥልን ደናደር